ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መጋቢት 12 2013 ዓ.ም መርሃ ግብሩን ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረመው፣ አቀናባሪያችን ደግሞ ኤልያስ አስማረ ነው። አብራችሁን ታመሹ ዘንድ እንጋብዛለን። ለዛሬ ከዚህ ቀደም በጋቢና ቤሌ ከተሰሙና ለእሁድ ምሽት ተደግመው ቢደመጡ ያነቃቃሉ ያልናቸውን መራርጠን ይዘንላቸዋል። ወደ መጀመሪያው ዘገባ ንለፍ። በርካታ ኢትዮጵያውያን ወደ አሜሪካ ሲመጡ ትምህርት የመማር የማደግና ትልቅ ቦታ የመድረስ ህልም ሰንቀው ነው የሚመጡት። ነገር ግን ብዙዎቹ መረጃ ባለማግኘት ወይም ኑሮን ለማሸነፍ በሚደረገ ሩጫ ተጠምደው ያሰሙትን ትምህርት ሳያገኙ ይቀራሉ። ሀምራዊ ተስፋ በአሜሪካ ሀገር ትምህርት ማግኘት ባለመቻላቸው ተስፋ የቆረጡ በርካታ ኢትዮጵያውያን ትምህርት ማግኘት የሚችሉበትን መንገድ በማመቻቸት ለአመታት ስትረዳ ቆይታለች። ስመኝሽ የቆየ እንደሚከተለው ታስደምጠናለች። ሀምራዊ ታሰፋ በሜሪላንድ ክፍለ ግዛት ውስጥ በሚገኘው የሞንቶጎምሪ ኮሌጅ የማህበረሰብ ትስስር አገልግሎት ባለሙያ ሆና ለበርካታ ዓመታት አገልግላለች። ስራዋም በአሜሪካን ሀገር ከሚኖሩ በርካታ ኢትዮጵያውያን ጋር እንደሚያገናኛት ትናገራለች። ታዲያ ሀምራዊት የመጀመሪያና ሁለተኛ ዲግሪዋን በማህበረሰብ አገልግሎት ተመርቃ ወደ ስራ ዓለም ከተቀላቀለችበት ጊዜ አንስቶ ያስተዋለችው በርካታ ኢትዮጵያውያን ወደ አሜሪካ ከመጡ በኋላ በትምህርት ራሳቸውን አሳድገው የመስራት ኃይልና አቅም እያላቸው በመረጃ ማጣት ችሎታቸው ተገድቦ ከባድ የኑሮ ውጣ ውረድ እንደሚያሳልፉ ነው። መጀመሪያ ሲመጣ ያው ብዙ ጊዜ ሰው ሁሉ ነገር በአንድ ላይ የደራረበበት እና ከሀገር ቤት ጠብቆት የመጣውና እዚህ የሚያጋጥመው በጣም ብዙ ሰው ይለያይበታል። ከዛ ምናልባት ሲመጣ ደግሞ የሚቀበሉን ሰዎች እነሱ ራሳቸው በራሳቸው በጣም በሕይወት የጠጠመ ሊሆንና እንደምንፈልገው የምንፈልገውን ኢንፎርሜሽን ላያውቁትም ላይሰጡንም ይችላሉ። ከዛ የቀን የቀን ኑሮውን ሲል ያንን አስቦት ይዞት የመጣውን ትልቁን ህልም ሳያውቀው እየጣለ ይመጣል እና አይ አልችልም ማለት ነው ዝም ብዬ ነው ይህን ነገር ይዤ መጣወጥ ወደሚለው ወደ ተስፋ መቁረጥ፣ ብዙ ሰዎች ትላልቅ ፖቴንሻል ያላቸው ሰዎች ይመጣሉ። ነገር ግን ብዙዎች እንደ ቀላል የማያዩት የአሜሪካ ኑሮ ከባድ የመምሰሉን ያክል በርካታ እድሎች ያሉበት ሀገር መሆኑን ሀምራዊት አገልግሎት ለምትሰጣቸው ኢትዮጵያውያን ዘወትር የምታስረዳው ነው። በጣም በጣም በጣም ሰዎች ህይወታቸው ሊለወጥበት የሚችል ብዙ ኦፖርቹኒቲ አለ። ካሰቡት በላይ ሊሄዱበት ያቀዱበት ቦታ ሊደርሱበት ኢቨን ኢትዮጵያ ከነበራቸው በላይም እራሱ ሊደርሱበት የሚችል ብዙ ኦፖርቹኒቲ አለ። ግን ዋናው ነገር ምንድን ነው? ያንን ሪሶርስና ኦፖርቹኒቲ ማገናኘት መቻል፣ ያ ነው በጣም ኢምፖርታንት። ለምሳሌ ሀምራዊት በምትሰራበት የሞንቶጎምሪ ኮሌጅ በተለይ በኮሮና ወረርሽኝ ምክንያት ሰዎች ከየቤታቸው ሆነው ሊማሯቸው የሚችሏቸው ነጻ ትምህርቶችና በርካታ ሙያዎችን መሰልጠን የሚችሉባቸው ነጻ የትምህርት እድሎች እንዳሉ ሀምራዊት ትገልጻለች። የነጻ የኮምፒውተር ክላስ እንሰጣለን፣ ኮምፒዩተር መማር ለሚፈልጉ። ከዛ ደግሞ ኮምፒውተር ፎር ዘ ወርክ ፕሌስ የሚባል ኤክሴል፣ ፓወርፖይንት እንደዛ ለመማር ለሚፈልጉ ስኮላርሽፖች በተለያየ ጊዜ የሚወጡ ብዙ አሉ። በጤና ዙሪያ መማር ለሚፈልጉ አፓርትመንት ሜንተነንስ ምናምን ባሉ አጫጭር ኮርሶች አሉ። በዛ ዙሪያ መማር ለሚፈልጉ እንደዚህ በየተለያየ ጊዜ የሚወጡ ስካለርሽፖች አሉ። ከዛ ከትምህርት ቤቱም ውጭ አሉ የተለያዩ ሪሶርሶችንም እንደዚሁ ለማቅረብ እየሞከርን ነው። እንግዲህ አንድ ወጣት ወደ አሜሪካን ሀገር ሲመጣ ወይም ደግሞ እዚህም ያለ ሰው ሊሆን ይችላል። ትምህርት መማር እፈልጋለሁ ብሎ ሲያስብ በምን መልኩ ነው እነዚህን መረጃዎች ማግኘት የሚችለው? ምን ማድረግ አለበት? አንድ ሰው የራሱ ጥረት እስከምን ድረስ መሆን አለበት? የኛ ነገር መጠየቅ በጣም ኢምፖርታንት ነው። ምክንያቱም የሚጠይቅ ሰው ነው እንትን የሚያደርገው። ከዛ ሌላ የምመክረው ምንድን ነው፣ ወጣቶችን በተቻለ መጠን ስራቸው ከውጭ ሀገር ሰው ጋር የሚያገናኛቸው ስራ መያዝ በጣም ኢምፖርታንት ነው። ምክንያቱም ሪሶርሱ እኛ ኮሚኒቲ ላይ ብቻ ሳይሆን ውጭ ነው ያለው እና የሚያገናኛቸው ስራ መስራት በጣም ኢምፖርታንት ነው። ቋንቋ ላይ መስራት በጣም ኢምፖርታንት ነው። በማውራት ነው ቋንቋ የሚለመደው እና እዚህ ሀገር ደግሞ በጣም ብዙ ነገር በቋንቋ ከዛ ሶፍት ስኪል በሚሉት ኢንተርቪው ላይ ሲሄድ ስራውን አሳምሮ ማቅረብ ቮለንቲር በጣም በጣም ኢምፖርታንት ነው። ምክንያቱም እኔ በጣም ብዙ ሰዎች አውቃለሁ በቮለንቲር ጀምረው ስራ ያገኙ በጣም ብዙ ሰዎች ያውቃለሁ። ከዛ መጨረሻ ላይ ደግሞ አብረናቸው ጊዜ የምናሳልፋቸው ሰዎች ማተር ያደርጋሉ በተቻለ መጠን ለመለወጥ የሚፈልጉ ወይ ደግሞ እኛን የሚያበረታቱን ሰዎች እራሳችንን ብንሰራውን ብናደርግ ጥሩ ነው ላለ ሀምራዊ ትምህርታቸውን መቀጠል ለሚፈልጉ ኢትዮጵያውያን መንገዱን ከማመቻቸት በተጨማሪ ካለፈው ዓመት ጀምሮ በርካታ ኢትዮጵያውያን በሚገኙበት በዲሲ፣ ሜሪላንድ ና ቨርጂኒያ ለሚኖሩ የሚያገለግል ኢትዮ የቤተሰብ አገልግሎት የተሰኘ መንግስታዊ ያልሆነ ተቋም ውስጥም እያገለገለች ትገኛለች። ተቋሙ በዋናነት የተቋቋመው ማህበረሰቡ እርስ በርሱ እየተገናኘ እንዲረዳዳ ለማገዝ ሲሆን በተለይ ሴቶች በየሁለት ሳምንቱ እየተገናኙ በተለያዩ ጉዳዮች ላይ የሚወያዩበት ልዩ ፕሮግራሞችንም ያዘጋጃሉ። በተለይ በኮሮና ምክንያት እቤት ከመዋል ጋር በተያያዘ ብዙ ኢትዮጵያውያን በትዳራቸው፣ በልጆቻቸው እንዲሁም ከራሳቸው ጋር የተያያዙ ችግሮች ይገጥሟቸዋል። ሀምራዊትም እንዳስተዋለችው የተለመደው ማህበራዊ ትስስር በመላላቱ በርካቶች ለአእምሮ ጭንቀት ይዳረጋሉ። እቤት መውጣት ስለማይችሉ ባለው ጭንቀት ከኮሮና ጋር በተያያዘ የአእምሮ ጭንቀት ውስጥ የገቡ እናቶች አጋጥመውኛል። ኮሚኒኬሽን፣ የባልና ሚስት ችግር በዚህ ባለው ነገር ምክንያት የበለጠ ውጥረት በተዳራቸው ላይ ያጋጠማቸው ሰዎች አጋጥመውኛል። በልጆቻቸው ቤት በመዋል ከሰው በመለየት አሁን አንዲት እናት እየነገረች ነበር እና ድሮ መውጣት የሚወድ መጫወት የሚወድ ልጅ ነበረ ቤት እንደዚያው መሆን ለምዶ በቃ አሁን ውጭ መውጣት አይፈልግም። እና እንደዚህ አይነት ነገር ትሰሚያለሽ። ምክንያቱም የእኛ ኮሚኒቲ በጣም ሶሻል የሆነ ኮሚኒቲ ስለሆነ እሱ ሲያጡ ወላጆችም ልጆችም በተለያየ መንገድ ሲጎዱ ታያለሽ በኢትዮ የቤተሰብ አገልግሎት ምክንያት በአሜሪካ የሚኖሩ ኢትዮጵያውያን በጤና በስደተኛ አገልግሎት ልጅ አስተዳደግ ና የመሳሰሉ ጉዳዮች ችግራቸውን መጋራት ሀሳብ መለዋወጥ ብሎም የባለሙያ ምክር ማግኘት ችለዋል ሀምራዊትም ተቋሙ ወደፊት ይበልጥ በጎ ፈቃደኞችን በማሳተፍ የማህበረሰቡን ችግር የመቅረፍ ስራዎችን እንደሚቀጥል ነግራናለች ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። እንዴት እንዳለሁ ሳስ ላወጋ የሆንኩትን ነገር ይመስገነው እንጂ ይመስገን ፈጣሪ

ከ160 ዓመት በፊት በጉራጌ ዞን እንደኖረችና ለሴቶች መብት መከበር ትታገል እንደነበረ በሚነገርላት በቃቄ ውርደት ስም የተሰየመው በመብቶችና የዴሞክራሲ እድገት ማህበር ካርድ የሚዘጋጀው ውርድወት የምርምር መርሃ ግብር የመጀመሪያ የጥናት ውጤቱን ይፋ አድርጓል። ጥናቱ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ጉልበትና ያላቸው ሚና በኢትዮጵያ የሚል ሲሆን በሀገሪቱ ከፍተኛ ተከታይ አላቸው ቸው ተብሎ በሚታመኑት በኦርቶዶክስ፣ በሙስሊምና በፕሮቴስታንት እምነት ስብስቦች ውስጥ ባሉ የጽዋ ማህበር ጀማና የጸሎት ቡድኖች ዙሪያ ላይ የተሰራ ነው። ከጥናቱ አድራጊ ኢየሩሳሌም በላይ ጋር ቆይታ አድርጌ ነበረ። ቆይታችን ኢየሩሳሌም ስለ ጥናቱ ይዘት ከምታስረዳበት ይጀምራል። የጥናቱ ርዕስ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ስነልቦናዊ፣ ማህበራዊ እና ኢኮኖሚያዊ ጉልብትና ያላቸው ሚና በኢትዮጵያ ያለው ተሞክሮ ሲመረመር ሰባት ወር ፈጅቷል። የካርድ ዌብሳይት ላይ እንግሊዝኛው ኮፒ አለ። በቅርብ ጊዜ ደግሞ በአማርኛና በኦሮመኛም አፕሎድ እናደርገዋለን። ሀርድ ኮፒም ኦፊሳችን ውስጥ ይገኛል። ይህንን ምርምር ማድረግ ያስፈለገበት ምክንያቱ ምን ነበረ? ለመነሻ የሆነን ሀሳብ የነበሩት ስታቲስቲክሶች ናቸው። ለምሳሌ በኢትዮጵያ ዙሪያ ያሉት አህዛዊ መረጃዎች በጣም ሃይማኖተኛ ማህበረሰብ እንዳለ ያሳያሉ። እንደም በ ሁለት ሺህ አስራ አምስት በፒው ሪሰርች ሴንተር በሚባል አንድ ዓለም አቀፍ ተቋም የተጠና ጥናት ኢትዮጵያን በዓለም ውስጥ ካሉ ሁሉ ሀገራት ሃይማኖተኛ ይላታል። ሁላችንም ደግሞ በየአካባቢያችን እንደምናየው ሴቶች ሁለተኛው የሃይማኖትን ተቋማት ላይ ጎላሚን ለሚን አላቸው ቤት የተሳትፎ ግን ወደ ማጎልበት ወይም ደግሞ ወደ ስነ ፆታዊ ጉዳይ ውስጥ ጠጋ አርገን መጠየቅ እንችላለን ወይ ብለን ከማሰብ ነው። ሁለተኛ ደግሞ ኢትዮጵያዊ ሴቶች የስነ ፆታ ጥያቄ ያለባቸው፣ የእኩልነት ጥያቄ ያለባቸው፣ የመብት ጥያቄ ያለባቸው እንዲሁ ሌላ ጥናት ደግሞ እንደሚያሳየው በዓለም አቀፍ የፆታዊ መለኪያ ወይም ጀንደር ኢንዴክስ ይባላለ የሁለት ሺ ሀያ ጥናት ላይ ኢትዮጵያ ሴቶችን መቶ ሀምሳ ሁለተኛ ይላቸዋል ከዓለም ሀገራት ይህም ማለት በሁሉም በሶስተኛ ደረጃ ትምህርት በአስተዳደር በስልጣን በኢኮኖሚያዊ አቅም በእነዚህ ሁሉ ኢትዮጵያ ሴቶች ከብዙ አለም ሴቶች የወረዱ ናቸው ስለዚህ እነዚህን ሁለት ሀሳቦች ሊያስታርቅ የሚችል ጥናት ብናጠና ለአንድ ኢትዮጵያዊ ሴት ከሃይማኖት የቀረበ ነገር የለም እና በዛ ውስጥ የማጎልበት ስራ ይሰራል ወይ ከተሰራስ እንዴት ነው እየተሰራ ያለው የሚለውን ጥያቄ በመጠየቅ የጀመረ ጥናት የጥናቱ ዘውግ ኤክስፕሎራቶሪ ወይም የዳሰሳ ጥናት ይባላል ኤክስፕሎራቶሪ ያደረግንበት ምክንያት በኢትዮጵያ የተሰሩ ተመሳሳይ ጥናቶች ይሉ ከነበረው ውስንነት እንደገናም ደግሞ ከምንፈልገው የመረጃ አይነት የምንፈልገው መረጃ አሃዛዊ መረጃ አልነበረም። የምንፈልገው መረጃ የሰዎችን ተሞክሮች የሚዳስስ ነው። ስለዚህ ኳሊቲቲቭ ሜቶዶሎጂ ነው የተጠቀምነው። ጥናቱ ደግሞ የተሰራበት ሰሞን በኮሮና ቫይረስ ምክንያት ሃይማኖታዊ እንቅስቃሴዎች በጣም የተወሰኑበት፣ እንደውም ወደ መጀመሪያ ሰሞን ሰው ከቤት የማይወጣበት የነበረ ወቅት ነበር በኢትዮጵያ ውስጥ። ስለዚህ ከጠ የቃለመጠይቅ ሜቶዶሎጂ ነው ለዛም ግባት እንዲሆኑ ሀምሳ አምስት የግለሰብ ቃለ መጠይቅ ከዛም ደግሞ በመቀጠል ሁለት የቡድን ቃለ መጠይቆች አድርገናል። በሃይማኖት ውስጥ ሴቶች ስላላቸው ሚና ነው ያያችሁት? እና ምን አይነት ሃይማኖታዊ ስብስቦች ነው ያያችሁት? የት አካባቢ ነበር የሄዳችሁት? ስለሱ ትንሽ ጠለቅ ብለሽ ነገር ውስጥ ሶስት ትልልቅ ሃይማኖት አሉ ወይም ዘጠና ሰባት ፐርሰንቱን ያክል የሚወክሉ ሶስቱ ትልልቅ ሃይማኖቶች የኢትዮጵያ ኦርቶዶክስ እምነት አለ፣ እስልምና አለ፣ እንዲሁም የፕሮቴስታንት እምነት አለ። ስለዚህ ስንመረጥ ከነዚህ ሃይማኖቶች ነው የመረጥ ነው። ልክ ጥናቱን ስናቅደው እና ዲዛይኑ ስናወጥ ማህበረሰባዊ ዩኒቶች ነው እንጂ ሃይማኖታዊ አስተምሮቶችን፣ ቀኖናዎችን፣ ዶክትሪኖችን አናጠናን በሚል ወሰንን። ከእነዚህ ሃይማኖቶች በጣም ተመሳሳይ የሆኑ የሴቶች ስብስቦች አሉ። ለምሳሌ ከኦርቶዶክስ ቤተክርስቲያን ብዙ እናቶቻችን እህቶቻችን የሚሳተፉባቸው የጽዋ ማህበራት ነበሩ። የጽዋ ማህበራትን ስንመርጥ ከአዲስ አበባም፣ ኦሮሚያ ክልልም እንዲሁም ከአማራ ክልልም መርጠናል። ወደ እስልምና ሃይማኖት ስንመጣ ደግሞ ያገኘነው የዩኒቨርሲቲ ሴቶች ጀማ ነው። ስንመርጥ ሀረማያ ዩኒቨርሲቲ፣ ከጳውሎስ ሜዲካል ትምህርት ቤት አንድ ከአዲስ አበባ ወሰድን፣ ሌላ ደግሞ ከወሎ ዩኒቨርሲቲ ሌላ ሶስተኛ ጀማ አገኘን። ወደ ጸሎት ማህበራትን ስንመጣ እንደዚሁ በፕሮቴስታንት እምነት ውስጥ ጫባ ሴና ለአርባ አመት ገደማ የተገናኙ የሚጸልዩ ሴቶችን አገኘን። ተስን ክራይስት የሚገኘን ስቲ ከአዲስ አበባ ደግሞ እንውጣ ብለን ስንፈልግ ሀዋሳ ውስጥ ደግሞ ሶስት የተለያዩ አብያተ ክርስቲያናት ስር ያሉ ሴቶች ህብረትን አገኘ እንዲህ መነሻችሁ እነዚህ ማህበራዊ ትስስሮች ሴቶችን ለማብቃት ለማሳደግ ምን አይነት ሚና አላቸው ከሚለው አኳያ ነው፣ እና ከእሱ አንጻር ያገኛችሁት ነገር ምንድን ነው? በጥናቱ መሪ ጥያቄ ምን ኢኮኖሚያዊ ጥቅም ያገኛሉ ብለን የሚጠየቅ ነው። ኢኮኖሚያዊ ጥቅም ጋር ስንመጣ በሶስቱም የስብስብ አይነቶች ውስጥ የተወሰነ ያክል መዋጮ አለ። መዋጮ የሌለባቸውም ደግሞ ስብስቦች ውስጥ መተጋገዝ አለ። ቀጥተኛ ባልሆነ መንገድ እነዚህ ሴቶች ካላቸው ቅርበት I እህልታቸው ስትጎዳ ያበድራሉ ስትቸገር ይደርሱላታል ይሄንን አግኝተናል ቀጥተኛ እኛ የምንጠብቀው አይነት ኢኮኖሚያዊ ድጋፍ ባናገኝም ነገር ግን ሶሻል ካፒታል በሚባል አይነት እዛ ሲሸፋፈኑ ሲደራጁ አይተናል እንደውም አንድ እቁቡ ሁሉ ይጣላል ኢኮኖሚ ደግሞ ከመደጋገፍ ይበልጥ አሁን እነዚህ ሴቶች አብዛኞቻቸው በዝቅተኛ የኢኮኖሚ ደረጃ ላይ የሚገኙ ናቸው ነገር ግን ከነሱ ደግሞ ዘለው ማህበረሰቡንም በጣም ይጠቅማሉ ቤተክርስቲያናትን ሄደው የተዘጋ በገንዘብ ምክንያት የተዘጋ ቤተክርስቲያን ካለ አዋቶ ይሰጣሉ፣ ለካህናት ልብስ ያሰራሉ፣ እንደ መቄዶኒያ የመሳሰሉ ኢንስቲቱሽኖችን ሄደው ይደግፋሉ፣ አካባቢያቸው ያሉ ድሃዎችንም ሄደው ያነሳሉ። እና ጭራሽ ከነሱ ተርፈው ለማህበረሰቡም ሶሻል ሰፖርት ይሰጣሉ። በኢኮኖሚ ደረጃ ሁለተኛውና የዚህ ጥናት የጀርባ ጥንት ነው ብዬ የማስበው ግኝት እርስ በራሳቸው የነበራቸው ማህበረሰባዊ መተሳሰር ከዚህ ውስጥ ደግሞ የሚያገኙት ሳይኮሎጂካል ጥቅም ነው። ሲቀራረቡ ስለሚተማመኑ እንደ እህትም ስለሚተያዩ ቴራፒውቲክ የሆነ ሴፍ ስፔስ ነው። ስለዚህ አንዳንድ ያቀረብናቸው ለዚህ ማሳያ ይሆናሉ ብለን ያቀረብ ናቸው ንግርቶች አሉ። ከጥናቱ ላይ የተወሰዱ ሴቶች ስለነዚህ ስለ ግሩፕሽ ምን ይሰማሻል ብለን ስንጠይቃቸው አንዳንድ በጽሁፍ ልንገልጻቸው አልቻልናቸው። ግን በቃ ፊታቸው ላይ ሲታይ የነበረው ነገር ስሜታቸው የኔ እህቶቼ ስወዳቸው እንደዚህ የመሳሰሉ በጣም እንትመት የሆኑ ወይም በጣም የልብ የቅርብ የሆኑ ቃላትን ይጠቀሙ ነበረ። እንደገናም ከጭንቀት ረፍት እንደሚያገኙ የህይወትን ችግሮች አሁን አንድ ሴት ከባሏ ጋር ባላት ግንኙነት ቢሆነ ነገር ቢከፋት ሮጣ ሄዳ የምታናግረው ይህንን ህብረት ነው። ምክንያቱም በአንድም በሌላም ይረግኛል ይመስሉኛል ብላ ስለምታ እንደገና ደግሞ ሲመጣው የተሻቸው እንደሆነ ከተለያየ የኢኮኖሚ ደረጃ ባህል፣ ቋንቋ ምናምን ነው የሚመጡት፣ ግን ሲገናኙ እነዚህ ሁሉ ነገሮች በር ላይ ይቀመጡና በቃ ያገናኛቸው ነገር ነው የሚይዛቸው። ስለዚህ በጣም የገረመን እና ከዚህ ጥናትም በጣም ጎልቶ የወጣው ውጤት እርስ በራሳቸው የነበራቸው ማህበራዊ መተሳሰር፣ ማህበራዊ መደጋገፍ፣ ከዚህ ደግሞ የመነጨ ሳይኮሎጂካል ኢምፓክት ወይም ሜታ ይተናል ውጤቱ፣ ይህንን አገኘን። ከዛ ግን ካገኘን በኋላ በምንጠብቀው የኤምፓወርመንት ኮንቴክስት ውስጥ መፍታት ነበረብን። ሴቶችን ማብቃት የሚለውን ሀሳብ በዓለም አቀፍ ደረጃ የተቀመጡ ልኬቶች ጋር ማስታረቅ ነበረብን። አንደኛ ከምዕራባዊ ልኬቶች ጋር ለናስታረቅ የተቸገር ነው። እነዚህ ሴቶች ይገናኛሉ፣ ይደጋገፋሉ። ነገር ግን በሃይማኖቶቻቸው ውስጥ ያሉ አንዳንድ ጨቋኝ የሚመስሉ ትምህርቶችን አይነኩም፣ አይተቹም። አንዳንዴም ስለ ስነ ጾታዊ ጉዳዮች አያወሩም። እሱ ብቻ ሳይሆን በአካባቢያቸው ያሉ የመብት ጥያቄዎችንም አያነሷቸውም። አንዳንዴ ስለ መብት፣ ስለ ዲሞክራሲ፣ ስለ ፆታዊ ጉዳዮች አይነሱም። ስለዚህ በውጭ ስታንዳርዶች ስናያቸው ጉልብትና የሚለውን ሀሳብ ሊያሟሉልን አልቻሉ። ለዛም ነው እሺ፣ ጉልብትና፣ ይሄ ካልሆነ ጉልብትና ምንድን ነው ለእነዚህ ሴቶች ብለን ትብትና አንድ ስታቲክ የሆነ ወይም አንድ በቃ የተቀመጠ ለሁሉም ሰው እኩል ትርጉም ያለው ሀሳብ ሳይሆን ምዕራባዊ ልኬትና በኢትዮጵያዊ ሴቶች መካከል ሊያስታርቅ የሞከረው እሺ፣ መደምደሚያ አድርጋችሁ ያነሳችኋቸው የምክረ ሀሳቦች እና የጠቆማችኋቸው ነገሮች ምንድን ናቸው? መደምደሚያ አድርገን ያነሳናቸው ሀሳቦች ከመጀመሪያ ጥያቄ ጋር የተሳሰሩ ናቸው። ጥናቱ የሚጠናበት የሚጠናበት አውድ ሃይማኖትን በአንድ ለመጠቀቅ የፆታዊ ጥያቄዎችን በአንድ ጥግ ያደረገ አውድ ነው። ብዙ አካባቢ ላይ ያሉ ደግሞ ጥናቶች የሚያሳዩት በጣም ወይ በአንደኛው ጥግ ይለቀጣሉ እና ሃይማኖትን በጭፍኑ እንደው እንደ እንደ ጨቋኝ አድርገው የሚተርኩ ጥናቶች አሉ ወይ ደግሞ በአንደኛው ጥግ በጣም ይለጠጡ እና አንዲት ሴት የስርዓተ ፆታ መብቷን ከጠየቀች ሃይማኖቷን መተው አለባት የሚሉ ጥናቶች አሉ። ጥናቱ መጨረሻ ላይ ደመደመው ምንድን ነው? በሁለቱም ጥግ የሆነ መልስ መመለስ አይገባንም። መሀል ላይ ያሉ በአካል ያሉ በእውን ጋዶ አለም ላይ ያሉ መሀል ላይ አስታርቆ እየሄዱ ያሉ ሴቶች አሉ። ሃይማኖታቸውንም ሳይታዩ ነገር ግን ደግሞ የፆታዊ ፍላጎታቸውን ወይም ደግሞ የስነ ፆታ ጥያቄዎች ቸውን የማብቃት የጉልብትና ጥያቄዎቻቸውን እየመለሱ ያሉ ሴቶች አሉ። ስለዚህ ከዚህም በኋላ ለመንግስት ተቋማት እንዲሁም ሀይማኖቱ ላይ ላሉ ሰዎች ከዛም በዘለለ ለእያንዳንዳችን መሀል ላይ ሊያስታርቁ የሚችሉ ሀሳቦችን መሞከር በፖሊሲም በህግም በፕሮጀክት ዲዛይኖችም በእነዚህ ሁሉ እሴታችን ላይ ያለውን ነገር እኔ የሚል አውዳዊ የሆነ የጥናት ዘይቤን ሊያስተዋውቅ ሞክሯል። ጥናቱ ላይ ሁለት የቡድን ቃለመልድር አድርገን ነበረ እና ሴቶችን አንድ ጥያቄ ጠይቀናቸው ነበረ። ሃይማኖት ለጾታዊ እኩልነት እድል ነው ወይስ ጋሬጣ ነው ብለን ጠይቀናቸው ነበረ እና በጣም የሚገርሙ መልሶች አግኝተን ነበር። አንዳንድ ሴቶች አፋኝ ነው፣ ጨቋኝ ነው ይላሉ። አንዳንዶች ደግሞ አይ ሃይማኖቴ እኮ እኔ ዛሬ ላለውበት ነገር አስተዋጽኦ አድርጎልኛል የሚል በጣም ጥግና ጥግ የመሰሉ ጥያቄዎች መልሶችን አግኝተናል። ስለዚህ ይሄ ነገር በኢትዮጵያም ውስጥ አለ ማለት ነው። ኢትዮጵያ ሴት ስለ ኤምፓወርመንት ወይም ስለ መብቃት ስታስብ ደግሞ የሃይማኖቷም ነገር አለባት ሰዓት ያነሳ ነው። በመጨረሻ በመደምደሚያ እነዚህ ስብስቦች በጣም ሪች ናቸው፣ በጣም ጥልቅ ናቸው። እኛ በጣም ጥቂቷን ያነሳ ነው በጥናት ጥያቄ ስለተገደድን የጾታዊ ጉዳዮችን የማብቃት የኢምፓወርመንትን ጥያቄ የጠየቅነው ነው። ነገር ግን ከዛ በዘለለ ደግሞ ለሀገር ግንባታ ለመቻቻል፣ በቃ የኢትዮጵያዊ እሴቶች ያሉባቸው አሁንም ድረስ መሬት ላይ ያሉ ኢትዮጵያዊነት የተገነቡባቸው ህብረቶች ናቸው። ስለዚህ ከሕክምና አንፃር እንኳን ይጠና ቢባል ሳይኮሎጂካል ኤፌክታቸው በደንብ መጠናት ይችላል ይችላል ከዛም በዘለለ ከፖለቲካው አንጻር መጠናት ይችላል። ከማህበረሰብ ግንባታ አንጻር መጠናት ይችላል። ገና በጣም ጥልቅ ሆኖ ሳለ ከላይ ነው ትንሽ የጨለፍነው ከነዚህ ስብስቦች እና ይጠኑ ይደፈሩ። እንደዚህ አውዳዊ ልኬት ያላቸው ጥናቶችን በኢትዮጵያ ልክ የተሰፉ የተሰሩ መሬት ላሉ ነገሮችን የሚያጠኑ ጥናቶች እንዲበረታቱ ጠቁመን ጥናቱን ደምድመን በጣም ነው የማመሰግነው። እያሩስ ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አድማጮች ከኛ ጋር ስለሆናችሁ እናመሰግናለን። ኢትዮጵያውያን ሙዚቃ አድማጮችን ብሎም የሙዚቃ ሰዎችን ይጠቅማሉ የተባሉ ቴክኖሎጂ ቀመስ አገልግሎቶች ገበያውን እየተቀላቀሉ ነው። ከሰሞኑ የሙከራ አገልግሎቱን የጀመረው ባና የተሰኘ መተግበሪያ በሙሉ አቅሙ መንቀሳቀስ ሲጀምር አድማጮች ሙዚቃዎችን በቀላሉ የሚያገኙበት፣ ሙዚቀኞች ደግሞ ከቅጂ ስጋት በጸዳ መልኩ የጥበብ ውጤታቸውን መሸጥ የሚችሉበት መልካም አማራጭ እንደሚሆን ተሰምቷል። ባና ስለተሰኘው አገልግሎት ለማወቅ ሀብታሙ ስዩም ከአንድ እንግዳ ጋር አጭር ቆይታ አድርጓል። ስሜ ስቴፋነ ዘር ይባላል። የማት ቴክኖሎጂስ ስራ አስኪያጅ ነኝ። ይሄ ማት ቴክኖሎጂስ የተባለው ተቋም ምን አይነት ስራዎችን የሚሰራው መቼስ የተቋቋመ ነው? ማት ቴክኖሎጂስ የሚባለው ድርጅት ከአንድ አመት በፊት ነበር የተቋቋመው። ዋና ፎከስ የሚያደርግበት ዘርፍ ሶፍትዌር ዴቨሎፕመንት ነው ማለት ነው። እንግዲህ በቅርቡ ባና የተባለ አገልግሎት ለመጀመር እየተሰናዳችሁ እንደሆነ ተሰምተዋል። ለመጀመሪያ ጊዜ ባና ስለሚባለው አገልግሎት የሚሰሙ አድማጮች ምን አይነት አገልግሎት ነው መቼ ተቋቋመ ብለው መጠየቃቸው አይቀር ይመስለኛል። እስቲ ከዚያን ጀምር። ዋና የተቋቁመው ያው ከአንድ ወር በፊት ነበረ። ዋናው ስራው ያው የአርቲስት የክቡር አርቲስት ዶክተር አርቲስት ጥላሁን ገሰሰን ሙዚቃ ለፐብሊኩ ለመልቀቅ ነበረ። ዋነኛም እንደዚህ የተደረገበት ምክንያት ያው ዘፈን አፍቃሪዎች እና የጥላሁን አድናቂዎች የሆኑ ሰዎች ዘፈኑን ገዝተው ሙሉ ገቢውን ደግሞ ለገነታ ለሀገር ፕሮጀክት ለመዋል ነበረ ያንን ለማድረግ ነበር የተጀመረው። ግን ከዚህም በኋላ ደግሞ ያው ለባናም ሌሎችም ሀሳቦች አሉ የተለያዩ ሙዚቃዎች የመሳሰሉትን ነገሮች እንዲወጡ ማለት ነው። ይሄ አገልግሎት መጀመሩ ማንን በምን ሁኔታ ይጠቅማል? ለሙዚቀኞችና ለአድማጮችና ለተቀረው ሕዝብ ያለው ፋይዳስ ምንድን ነው? ዋናው ያው የአርቲስቶችን ዘፈን ለፐብሊኩ ለማስተላለፍ ነው። ይህንንም በምናደርግበት ሰዓት አንደኛ ያው ዘፈን አፍቃሪዎች ቀጥታ የሙዚቃውን ስራ ሰፖርት በማድረግ ያው ዘፈኑን እንዲገዙት ከዚም በኋላ ደግሞ የዘፈኑንም ደግሞ ይሄ አላግባብ ፓይረሲ የመሳሰሉትን ነገሮችም ደግሞ የዘፋኝን መብት ለመጠበቅ ሲጣል የስር በሆነ መንገድ ነው ለመብቀት እየሞከርን ያለ ነው። ስለዚህ አርቲስቱም ያው እሱም ስራ በተገቢ መልክ ይሰራጫል ለኦዲየንሱ ወይም ደግሞ ኦዲየንሱን ደግሞ የሚፈልገውን ሙዚቃ እንዲያገኘ ብለን ነው የሰራ ነው ማለት ነው። ሙዚቃ መሸጥም ሆነ መግዛት ማዳመጥ የሚፈልጉ ሰዎች በምን ሁኔታ ነው አገልግሎቱን መጠቀም የሚችሉት? አሁን ለጊዜው የቲጉር አርቲስት ዶክተር ጥላሁንን ብቻ ዘፈን ነው ያለው በኛ ፕላትፎርም ላይ። በቅርብ ቀን ግን ያው እንለቋለን። ለጊዜው አፕሊኬሽኑ ለአንድሮይድ ተጠቃሚዎች ነው የሚቀርበው። ፕሌይ ስቶር ላይ ገብቶ ዳውንሎድ አድርጎ መጠቀም ይችላሉ። በቅርብ ቀን ደግሞ ለውጭ ሀገር ለሚገኙ የሙዚቃ አድናቂዎች ደግሞ ፕላትፎርም እንለቀዋለን። ያው ኢንፎርም ውስጥ ምት በቪዛም በማስተር ካርድም የሚከፍሉበትን አማራጮች እየሰራን እንገኛለን ማለት ነው። ለጊዜው ግን በኢትዮ ቴሌኮም አምሳ ብር ካርድ የጽናውን በሰን ማግኘት ይቻላል ማለት ነው። ይህንን አገልግሎት በማደራጀት ሂደት ውስጥ የገጠሟቸው ችግሮች አሉ ወይ? ኢትዮጵያ ውስጥ እንደዚህ ያለ አገልግሎት መጀመር ፈታኙ ነገር ምንድን ነው? ያው ዋና ስራ የስለነ የዘፈኑ የዘፈኖችን እንትን ለማሰራጨት ነበረ። ስለዚህ ይህን በምናደርግበት ሰዓት ዋና ለእኛ እንትን ያደረገን ያው ሴኪር በሆነ መንገድ ወይ እንደ ሴኪር በሆነ ቻናሎች እንዴት የምንለቀው ነው ዘፈኑን ያለ አግባብ ዲስትሪቢዩት እንዳይደረግ ለማድረግ ነበር። በዛ ዙሪያ ነበረ በደንብ የሰራ ነው። ከዛም በተጨማሪ ግን ብዙ ያጋጠሙ እንትኖች ነበሩ። እጅግ በጣም አመሰግናለሁ እስጢፋኖስ። ከመለየታችን በፊት የመጪ ዘመን እቅዳችሁ ምንድን ነው? አገልግሎቱን በተመለከተ በመጪ ጊዜያት ልትደርሱበት የምትፈልጉት ደረጃና እቅድ ምንድን ነው? ዋናው ያው ለሙዚቃ አድናቂዎች የተለያዩ አርቲስቶችን ስራዎች ማቅረብ ነው የምንፈልገው፣ አርቲስቶችንም ስራ እንዲደነቅላቸው፣ ሁለቱም ደግሞ ያው ሙዚቃ አድናቂዎች የተለያዩ አማራጮች ኖሯቸው ዘጠን የትኛው የአለም ቦታ ላይ ሆነው?

Then I will live in love chau dress of

legitimacy it's all too much አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። ዝግጅቶቻችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በፌስቡክ ቪያ ማህሪክ ያላችሁ አድርሱ። ጋቢና ኤት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። የደንገረመው በመስተንግዶ ኤልያስ አስማረ በቅንብሩ ስናስተናግዳችሁ አምሽተናል። በነጋው ምሽት በመደበኛ መርሃ ግብራችን እስከምንገናኝ ድረስ ሰላም ውሃውል በርጋታ ቀኖችን i for the little the chain that she you to i Shot to the time